ትውልደ ኢትዮጵያ አሜሪካውያኑ የዘንድሮውን የዩናይትድ ስቴትስ ፕሬዚደንታዊ ምርጫ አስመልክቶ ያላቸውን አቋም በሚመለከት ሶስት የተለያዩ የማህበረሰብ ተወካዮችን ነው ያነጋግር ነው። በምርጫ ውሳኔዎቻችሁ ለምን አይነት ጉዳዮች ቅድሚያ ሰጥታችኋል ወይም ትሰጣላችሁ? ስንል ለሰነዘርናቸው ናቸው ጥያቄዎች የየበኩላቸውን እይታ ከአጋሩን ውስጥ በዋሽንግተን ዲሲና በአካባቢው የሚገኘው የኦሮሞ ማህበረሰብ አባላት ማህበር የቦርድ ፕሬዚደንት ዶክተር ባህሩ ድጉማ አንዱ ናቸው። ዶክተር ባህሩንም ያወያያቸው አሉላ ከበደ ነው። በቅድሚያ ዶክተር ባህሩ እንደ ዜጋ እንደተረዳሁት ለበርካታ አመታት በዩናይት ስቴትስ ቆይታዎ ድምፅ በመስጠት በመምረጥ የተሳተፉበትን በማየት ብንጀምር ለምን ነበር የተሳተፉትና አሁንም የሚሳተፉት? ለእኔ ከሁሉ የበለጠ እዚህ ሀገር ዜጋ ሆኜ የመምረጥ እድሉ ሲያጋጥመኝ የተደስኩት ደስታ ልገልጽና አችልም ሀምሳ አመት ከሆነኝ በኋላ ነው ያን እድል ያጋጥመን በህይወት ልክ ወይ እኛ ልንመራ ተመርጠን እግዚአብሔር እየሰጠነ ነው። እኛ ባለ መንገድ ተገዛ እየተባልኩኝ ከዚያ በኋላ ደግሞ ያወጣት እንጃ ያለው በጠረኛ ሲገዛ ስለኖርኩኝ የመምረጥ እድል ስላልነበረኝ መጀመሪያ እድሉን ሳገኝ ደቂቃ ማለት አልቆየሁም። ለዚህ ነው የአሜሪካ ዲሞክራሲ እጅግ በጣም የምወደው ለዚህ ነው ደግሞ ሀገሬ ነው ብዬ በኩራት የምጠራው ሀገሬ ውስጥ የተንገርኩበት ሀገር ያላገኘሁትን ስላስገኘን ልኝ የምልህ አንዱ ለዛ ነው የምወደው ሁለተኛ ደግሞ መምረጥ ብቻ ሳይሆን እንዲያውም አልፎ አምነውን ምርጫውን እንዳስተናገድ እድል ስለሰጠኝ ያንንም የመጀመሪያ ዕድር ካገኘውን ቀን ጀምሮ እስካሁን ሳነስታት ጥቅር ፖሊንግ ስቴሽን በየአራት ዓመቱ ተሳተፋል። ዶክተር ባህሩ ለመሆኑ እርስዎ በንቃት የሚሳተፉበትን ማህበረሰብ አባላት ምርጫና በአጠቃላይም በዩናይት ስቴትስ ፖለቲካ ያላቸውን ተሳትፎ የሚያነቃቁ ማህበረሰቡ ቅድሚያ የሚሰጣቸው ዋና ዋና ጉዳዮች ምን ይመስልዎታል? እርስዎ እስከሚያውቁት ድረስ የሁሉንም መያዝ እንደማይቻል እረዳለሁ። እንደው በሚሰሙት በማህበራዊ ተሳትፎ ይልቁንም ደግሞ እርስዎ ማህበሩን በሚመሩበት በምታደርጓቸው ውይይቶች ምን ያያሉ? ስለ ማህበራችን አባሎች ስናገር በጣም የተወሰኑ ሰዎች ናቸው። ሲንግል ኢሹ ናቸው ብዬ የማያቸው ኢንፎርማል ስንነጋገር ከዛ ውጪ ሰው ወደ ቢጫ ቦታ ሲሄድ የተለያየ ኢሹ ጭንቅላት ውስጥ ይዞ ነው የሚሄደው። ብዙ ጊዜ ካምፔን ስንከታተል ከሀገራችንን ፖይንት ኦፍ ቪው ሀገራችን ስል ከመጣሁበት ሀገር እዚህ ደግሞ እንደነገርኩ ሀገሬ ነው የመኖር እድል የሰጠኝ ሀገር ነው ለብዙ ነገር ያበቃኝ ሀገር ስለሆነ እንደራሴ ሀገር እንማየው የሀገሪቷን ኢንትረስት ከሰው ኢንትረስት አጭ ነው አናላይዘ ማድረገው ብዙ ሰዎች እንደሱ ነው አናላይዝ የሚያደርጉት። ስለዚህ ዲሲዥን ሜኪንግ ፕሮሰስ አንድ አጀንዳ ብቻ አይደለም የሚመሩበት፣ ብዙ የሚያመሳክሩት ይሄን ያን ብለው አንስተው የሚጥሉት ሀሳብ ይኖራል እያሉን ነው ለማለት የፈለኩኝ። እሱን ብዙ ነገሮች አሉ፣ ፕራዮሪቲ አሉ ከዛ ውስጥ ባላንስ ወስደን ወደ ፖል የምንሄደው ለመምረጥ ስንሄድ፣ በአሁኑ ሰዓት ለምሳሌ ትልቁ ነገር ሚኒማም ይመራኛል ብዬ ለመምረጥ የምፈልገው ሰው እውነት እንደሚናገር እርግጠኛ መሆን አለብኝ። እውነት የማይናገር ሰው ከሆነ ግራቀኝ የሚዋሽ ሰው ከሆነ እጅግ በጣም ጨንቀኛል። ያንን ሰው እያለቃ ብዬ ለመምረጥ ይቅርና በወንጀል ተከሶ ወንጀል የተፈረደበት ሰው ከሆነ ደግሞ የባሰውን ችግር ውስጥ ነው የምገባው ስለዚህ እንዲህ እንዲህ አይነት እሹ እያየን ነው ማለት ነው። ያንን ምርጫ ስናደርግ ማንን መምረጥ አለብኝ የሚለውን ውሳኔ የምንወስደው የፖለቲካ ፓርቲዎቹ እና እጩዎቹ እንግዲህ፣ ሁለት ዋና ዋና ፓርቲዎች ናቸው በዚህ ምርጫ የሚሳተፉት ሁለት እጩዎች። ከአስር ቀን በኋላ በሚለይለት ምርጫ አንዳቸው ፕሬዚዳንት ይሆናሉ። እነኚህ ሁለት ወገኖች ከሚያራምዷቸው ወይም እናራምዳቸዋለን ብለው ይፋ ካደረጓቸው ፖሊሲዎችና አጀንዳዎች የትኞቹ ለማህበረሰቡ ጋባዥ ይመስልዎታል? እጅግ በጣም አስቸጋሪ ነው። አሁን ማህበረሰቡ በጠቅላላ እንደዚህ ነው ብዬ ለመናገር ያስቸግረኛል። ለምሳሌ ምንድ እንደሚያስቸግረኝ በሃይማኖት በኩል የሚያው ሰዎች አሉ ፖለቲካ የመጀመሪያው ምርጫቸውን ውሳኔ የሚወስዱት በእምነት በኩል አይተው እምነት ቫሊዎች ላይ ማን ምን ፖዚሽን አለው ብሎ ነው ውሳኔ የሚወስዱት። ይሄ ኢንፎርም ማለት ስንነጋገር የምንሰማው ነገር ነው። በማህበሩ አንድ ወጥ አይደል። ከዛ ደግሞ አለፍ ብለን በፖሊሲ ደረጃ ካየ ነው አንድ ምሳሌ የሚወስደው፣ ስለ ኢሌጋል ኢሚግሬሽን ብዙ ይነገራል። ሁለቱም ፓርቲዎች ይናገራሉ። ሁለቱም ተመራጮች ለተለያየ ደረጃ ላይ ምርጫ ላይ መሳተፍ ያሉ ሰዎች ይናገራሉ። እኔ አስ ግለሰብ ኢሌጋል ኢሚግሬሽን እጅግ በጣም ነው የምቃወሙ። ህገ ወጥ የሆነ ተሰብስቦ እዚህ ሀገር መጥቶ መኖር አለበት የሚለውን ሀሳብ አልደግፈውም። ኢሚግረንት ሀገር መሆኑን እናውቃለን፣ ግን ይቅርና እንደ አሜሪካን ሀገር ያለው በእያንዳንዱ ኤምባሲ ዙሪያ እየዞርን ካየን ሀገሩ በሙሉ ሀገሩ ለቆ ወደዚህ ለመምጣት የነሳ የሚመስልበት ሲቹዌሽን ላይ ከተለያየ ሀገር እዚህ ለመምጣት የማይፈልግ ሰው የለም ሊትራሊ በዛ ሁኔታ ላይ ያለ ዝም ብሎ በር ከፍቶ አሜሪካ ማንን ማስገባት አለበት ብሎ የሚናገር ሰው ካለ ሰምቲንግ ኢዝ ሮንግ። አት ደ ሴም ታይም ሰው መጥቶ እዚህ የሚሰራውን ስራ ካልሰራ የዚህ ሀገር ኢኮኖሚ ባንዴ ነው ኮላፕስ የሚያደርገው። ስንት ነገር ከውጭ የመጣ ሰው ነው በብዛት። ይሄ ማንዋል ስራ መስራት ላይ ያለ ኢቨን ሶፊስቲኬትድ ን ፕሮፌሽናል ስራ ሆስፒታል ስንሄድ ምንድን ነው የምናየው? ብዙ ከውጭ የመጡ ሰዎች ና ኦፍኮርስ፣ የዚህ ሀገር ዜጋ ሆነው ነው የሚሰሩት ያለው። እና ኢሚግሬሽን ያስፈልገዋል። ይሄ ኢኮኖሚው በጣም ትልቅ ነው፣ ኦፖርቹኒቲ ብዙ ፈጥሯል። እዛ ኦፖርቹኒቲ ተጠቅሞ ተሰርቶ የሀገሬውንም ሰው መጤውንም ለመጥቀም የሚቻለው ሁለቱም ከተቀናጁ ነው። ሁለቱም አንድ ላይ ሆኖ ከተሰራ ነው። እና በአንድ ኤክስቴንት ይሄ ኢሚግሬሽን መምጣት የለበት የሚሉት ትክክል አይደሉም። በሌላ በኩል ደግሞ በር ከፍተን ማስገባት አለብን የሚሉትም ትክክል አይደለም በእኔ አስተያየት። አቺ ማህበር ውስጥ ያሉ ብዙ ሰዎች በዚህ እንስማማ አደግ ነው ሚዛን ያለው ሁለቱን የሚያጣጣመ ፖሊሲ እደግፋለሁ ነው የሚሉት ትክክለኛ ነው። የምርጫው ሂደት ቀደም ብለን እንደጠቀስነው የተቃረበ ውጤቱም በቀናት ውስጥ የሚለይ ነው እና በማህበረሰብ ደረጃ ትርጉም የሚሰጧቸው ጉዳዮች ላይ በፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ባህሮ ድጉማ የኦሮሞ ማህበር በዋሽንግተን አካባቢ የቦርድ ፕሬዚዳንት፣ ለጊዜው አመሰግናለሁ። ጊዜ ርስጥ ልኝ። እኔም በጣም አመሰግናለሁ።